መሀያል አንተ ኩት ወስቡ ወለ ከስብሃት ለዓለም አለም የእግዚአብሔር ቤተ ሰዎች ክርስቲያኖች፣ ኦርቶዶክሳዊት ቤተ ክርስቲያናችን ቅዱስ ቁርባንን በምንቀበልበት ሰዓት ይህንን የህይወት መድኃኒት ከመቀበላችን በፊት፣ ከተቀበልነው በኋላ ምንያልን እያልን መጸለይ እንዳለብን በስርዓተ ቅዳሴ ታስተምረናለች። ራሳቸውን ቅዱስ ቁርባንን ለመቀበል ያዘጋጁ የእግዚአብሔር ልጆች፣ ቅድም በአማርኛ ሁላችንም ስንለው እንደሰማችሁት ኦ ጊዜ ኢየሱስ ክርስቶስ አኮ ዘይደለወኒ ትባ ታይ ተጠፈረ ቤቴ ርኩስት ብሎ የሚጀምረውን ጸሎት ያመኮንን ተአምራት ይደረግለት ዘንድ ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ ጌታ ሆይ አንተ ወደ ቤቴ ትመጣ ዘንድ እኔ አይገባኝም። ስለዚህ አንተ ታምራትን ማድረግ ትችላለህ። እዚህ ሁነህ ብታዝ ልጄ ይፈወሳል እንዳለ ኦርቶዶክሳዊት ቤተ ክርስቲያናችን በሥርዓት አምልኳ መጽሐፍ ቅዱስን መሠረት ታደርጋለችና ልክ እንደዚህ ሰው ጸሎት እኛም ጌታ ሆይ ወደ ቤቴ በኃጢአት ወዳደፈው ወደ ሰውነቴ የሚገባኝ ትገባ ዘንድ የሚገባኝ አይደለም ነገር ግን በምሕረት ብዛት እኔን ታድን ዘንድ ሰው ስለሆንክ ትፈልገኝ ዘንድ ወደዚህ ምድር ስለመጣ ቅዱስ ቁርባንን ለመቀበል ወዳንተ መጥቻ ያለውና በምሕረት ተቀበለኝ ስለ እናትህ ስለ ቅድስት ድንግል መንገድ ጠራጊ ስለነበረው ስለ ዮሐንስ በጥበብ ስለ ቅዱሳኑ ሁሉ እያልን የአምላካችንን ምሕረት እንለምናለን። በአሁኑ ሰዓት ደግሞ ቅዱስ ቁርባን ለምዕመናን በሚሰጥበት ሰዓት ምዕመናን እየተቀበሉ ቅዱስ ቅዱስ ቅዱስ ስሉስ ዘይት ነገር ሀበኒ ከመንሳ ለሕይወት ዘንተ ሥጋ ወደመ ከበእኔው ለከ የማይነገር ቅድስና እጹብ የሆነ ልዩነት ያለ በአንድነት በሶስትነት የምትመለክ አምላክ ሆይ በአሁኑ ሰዓት እየተሰጠ ያለውን ይህንን የሕይወት መድኃኒት ቅዱስ ሥጋህንና ክቡር ደምህን ሀበኒ ከመ እንሣእ ዘእንበለ ኩነኔ ሳይፈረድብኝ እቀበል ዘንድ ስጠኝ እንላለን። ምናልባት ይህንን የህይወት መድኃኒት ምን እንደሚቀበል ሳያውቅ እንዲሁም ሳይዘጋጅ የሚቀበል ሰው እዳ ስለሚሆንበት አምላክ ሆይ፣ እንደ ምህረት ብዛት ሳይፈረድብኝ እቀበል ዘንድ ስጠኝ። ከበእሄው ለከ እድንልን ዘንድ ይህንን የህይወት መድኃኒት ስጠኝ የሞትከው ወደዚህ ምድር የበጣኸው ቤዛ የሆንከው ክቡር ደምህን ያፈሰስከው እኔን ለማዳን ነውና ያ ያደረግከው የድህነት ዓላማ በእኔ ህያው ይሆን ዘንድ እውን ይሆን ዘንድ ከመህያው ለከ እንድድንልህ ጌታ ሆይ ይህንን የህይወት መድኃኒት ስጠኝ እያልን ነው የምንጸለየው። እንዴት አይነት ግሩም ጸሎት ነው ክርስቲያኖች። እንደገና ሀበኒ ከመግበር ፍሬ፣ አምላክ ሆይ፣ ሀበኒ ከመግበር ፍሬ ለህይወት ለህይወት የሚሆን ፍሬ አፈራለ ዘንድ የህይወት መድኃኒትን ስጠኝ። ቅዱስ ቁርባንን ስንቀበል መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደነገረን የኃጢአት ስሬትን እናገኛለን። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ተብሎ እንደተጻፈ ቅዱስ ቁርባንን በመቀበል የምንኖረው ኑሮ ደግሞ የመንፈስ ፍሬ እንድናፈራ ያደርጋል። ማንነታችንን ይለውጣል። ቅዱስ ቁርባንን ከተቀበልን በኋላ አምላካችን ከእኛ ጋር ስለሚሆን፣ ለቅድስና ሕይወት ስለምንጠራ የመንፈስ ፍሬያትን እያፈራል በመንፈስ እንድንመላለስ ይረዳል ወገኖች ብዙ ጊዜ ከቅዱስ ቁርባን የምንርቅበት ዋነኛው ምክንያት የምንቀበልበትን ዓላማ ስለማናውቅና ከተቀበልነው በኋላ እንዴት አይነት የሕይወት ለውጥ እንደሚያስገኝልን ስለማንረዳ ብዙ ወገኖቻችን ከትህትና የተነሳ ከአክብሮት የተነሳ አይገባኝም የሚል ስሜት በውስጣቸው ጎልቶ ስላለ ለዘመናት ከቅዱስ ቁርባን ርቀው ይኖራሉ። ለአንዳንዶቻችን ይሄን ጥያቄ ብጠይቅ መልሱ እጅግ አስደንጋጭ እንደሆነ ሁላችንም እናውቀዋለን። ለመጨረሻ ጊዜ ቅዱስ ቁርባንን የተቀበልነው መቼ ነው? ለአንዳንዱ ቅዱስ ቁርባን የድሮ ትዝታ ነው። በህፃንነት እድሜው ነጠላ ለብሶ በፍልሰታ ጊዜ በህፃን በስምንት በሰባት ዓመት ከቆረበ በኋላ መቼ እንደቆረበ የማያስታውሰዋል። ሰዋል ሌሎቻችን ደግሞ ቀጠሮ ይዘን ያላገባው ስላላገባው እንዳልፈተን በአንድ ከተወሰኑ በኋላ ቆርባለሁ ይላል። ብዙዎች ግን በጣም የሚገርመው ካገቡም በኋላ አይቆርቡም። ለዚህ የህይወት መድኃኒት ቀጠሮ እንደሰጡ ሳያስቡት በሞት ይወሰዳል። ክርስቲያኖች ከና ኃጢአታችን አምላካችንን ማየት እጅግ አስደንጋጭ። የራሳችን ስራ ወደ እርሱ አያቀርበን፣ ለድህነትም አያበቃን። የእኛ ስራ ድህነትን ሊገዛ አይችልም። ድህነትን የምንቀበለው እግዚአብሔር አምላካችን ለእኛ ድህነት አንድያ ልጁን አሳልፎ ከሰጠ በኋላ በቀራንዮ የፈሰሰውን ያንን ደም አሁን በዚህ ቅዱስ ቁርባን ምስጢር ስንቀበል ከኃጢአታችን ልንነጻ የምንችለው የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም ስንቀበል ምክ ስንቀበል ብቻ። ወላጆች፣ እስከ መቼ ድረስ ህፃናትን ብቻ እያቆረብ፤ ልጆቻችንም እኮ ይጠይቁናል። ትምህርት ሲማሩ ከዚህ በፊት ጠይቀውኛል። እናቴ እኔ ታቆርበኛለች እሷ ግን ስትቆርባ አይቼ አላቅም፣ ያለች ህፃን ልጅ ነበረች። እነሱን እያቆረብን ብቻ እንደማይመለከተን ላለማየት እየፈራን ከካህኑ ፊት ፊታችንን ዞር እያደረግን የምንሄደው እስከ መቼ ድረስ? በጣም የሚገርማችሁ ስርዓተ ቅዳሴ ከመጀመሩ በፊት ብዙ ጊዜ ውስጥ ዲያቆናቱ ስለሚሉት አልሰማውም እንጂ ዲያቆኑ አስቀድሞ ምእመናንን ወደ ቅዱስ ቁርባን የሚጠራበት ጸሎታል። ኦቅሁ ያሃሉ በዝንቱ ልቦና ብሎ የሚጀምር ጸሎት ያ ጸሎት ምእመናን ወደ ቤተ ክርስቲያን ከገቡበት ሰዓት ጀምሮ ስርዓተ ቅዳሴው እስከሚፈጸምበት ሰዓት መሥዋዕቱን የሚያቀርበውን ካህኑን ጥለው እንዳይወጡ በአጽንዖት ያሳስባል። ወንድሜ ሆይ ካህኑ ስላንተ ይጸልያል፣ ስለ ልመና እየለመነና የእግዚአብሔርን ቸርነት ለምዕመናን ሁሉ እያሳሰበ እግዚአብሔር ፊት ይሰግዳል። ካህኑ ሲጸልይ ጥለኸው ለምን ትወጣለህ? እስከ መጨረሻ ድረስ ቆይ እንጂ ቅዳሴውን አስቀድስ። ከዛ በኋላ ደግሞ ካህኑ መሥዋዕቱን ያቀርባል። ይሄ መሥዋዕት እጅግ የሚደንቅ መሥዋዕት ነው። እዚሁ ጸሎት ላይ ምን ይላል? መኑ ዘርኤ መርአዌ ዘይጠብህ ስጋው በጊዜ ከብካቡ ዘይት በላ ለግሙራ በሰርጉ ጊዜ የራሱን ስጋ ለመብልነት ያቀረበ ሙሽራ ማን ነው? እንደዚህ አይነት ሙሽራ አይታችሁ ታውቃላችሁ? እኛ የምናውቀው ሙሽራ በሰርጉ ቀን የሚበላ የተለያየ አይነት ምግብ፣ ኬክ ያቀርባል። የዓለሙ ሙሽራ ስጋውን ለመብልነት በሰርጉ ቀን የሚያቀርብ ሙሽራ ማን ነው? መልሱን ሲመልስ ይሄ ሙሽራ ክርስቶስ ብቻ ነው። በሰርጉ ቀን ስጋውን ለመብልነት ያቀረበ መርአዊው ክርስቶስ ብቻ ነው። የክርስቶስ ሙሽራነቱ ለቤተ ክርስቲያን፣ ቤተ ክርስቲያን የክርስቶስ መርዓት ሙሽሪ ትባላለች። ያለምንም እድፍ ያለምንም ነው ንጽህትና ቅድስት ትሆን ዘንድ በክቡር ደግሞ ስላተማት ስላዋጃል። ያቺ ቤተ ክርስቲያን ያቺ ምእመን ያቺ የምእመናን አንድነት የእኛ ህብረት ናት። የክርስቲያኖች ህብረት ነው ቤተ ክርስቲያን የምትባለው። ታዲያ ይህ የሚደቅ ሙሽራ በሰርጉ ቀን ስጋውን ደሙን መምን አድርጎ ሲያቀር፣ ወንድም ሆይ ለምን አትቀበልም? ዲያቆኑ የሚለው ወንድም ሆይ እስከ መቼ ድረስ ተመልካች ትሆናለህ? ከዚህ ደግሞ በጣም የሚገርመው ካህናቱ ሳይሆኑ እኛ ምእመናን አሁን በዚህ ዘመን በስክሪኑ እንደምታዩት በግዕዙ የሚጻፈውን እንኳን በአማርኛ ትርጉሙን እያየን ነው የምናዜመው ነው። ምን እንላለን? የቅዳሴው መግቢያ ላይ እመሆ ብእሲ እምዕመናን ዘቧ ቤተ ክርስቲያን በጊዜ ቅዳሴ፣ በቅዳሴ ሰዓት ከምእመናን መካከል ወደ ቤተ ክርስቲያን የገባ ገብቶ ወዘይሰማ ይሰማ መጽሐፍት ቅዱሳት ቅዱሳት መጽሐፍት ሲነበቡ ሳይሰማ ወጥቶ ይሄዳል እንዲሁም ወዘይ የተመጠ ቁርባን ለማስቀደስ መጥፎ ቁርባንን ያልተቀበለ ያልቆረበ ሰው ቢኖር ይሰደድ ቤተ ክርስቲያን ከቤተ ክርስቲያን ተለይቶ ይውጣ። ይሄ የእኛ ትምህርት አይደለም፣ አባቶቻችን ሐዋርያት ያስተማሩት ትምህርት ነው። ከመማሩ ሐዋርያት በአብጥሊሶ አብጥሊስ በሚባለው ከሐዋርያት ትውፊት ተያይዞ በመጣው መጽሐፈ ኪዳን ውስጥ በሚገኘው መጽሐፍ እንደተማርነው ከምዕመናን መካከል በቅዳሴ ሰዓት የማይቆርብ ሰው ቢገኝ ከቤተ ክርስቲያን ይለይ። እየሰማችሁኝ ነው? ሕፃናቱ ትንሽ ይጮኋሉ፣ ይሰማችኋል ብለው ምንድን ነው የሚለው? ይሄ ቅዳሴ መጽሐፍ መጀመሪያው ላይ ከምዕመናን መካከል ለማስቀደስ መጥቶ የማይቆርብ ቢኖር ከዚህ ቤተ ክርስቲያን ይውጣ። አሁን ይሄን አዋጅ ብናውጭ ተግባራዊ እናድርገው ብንል ድንጋይ ምን ያነሳ ሰው ስንት ሰው ይጎሩበል። ስላልቆረባችሁ ከቤተ ክርስቲያን ውጡ ብትባለ፣ ቤተ ክርስቲያን የምህረት ደጅ ናት። ወደ እግዚአብሔር መጥቶ ማንም ከዚህ ውጣ አይባል። የቤተ ክርስቲያኒቷ ጥንታዊ የስርዓት መጽሐፍ ግን አሁን ያልኳችሁን ነው ሚለው ለማስቀደስ ስንመጣ ሁሌ አስበን የግድ በየሳምንቱ እሑድ እንቁረብ ማለት አይደለም። ግን የቅዳሴ ዋነኛ ዓላማ እኛን ወደ ህይወት መድኃኒት መጥራት ነው። ክርስቲያን ለዘመናት እያስቀደስን ዝም ብለን መሄዳችን ሳያንሰን በዚህ ምድር ያለው የእድሜያችን ቆይታ እስኪገባደን ድረስ አለመቁረብ ምን ይባላል ክርስቲያኖች? ስለ ቅዱስ ቁርባን ለምንድነው ፕሮግራም አይኖረን? በዚህ ምድር ሰይጣን አይኑሯችንን በብዙ ነገር ወጥሮ ይዟል። ሰዎች ቤት ስለ መግዛት እቅድ አላቸው። ስለ ሞርጌጅ ያስባሉ። ለአመታት ለሀያ ለሰላሳ አመት ምናልባት ያን ቤት ሳይኖሩበት ይወሰዱ ይሆን። ስለ ዘላለማ ህይወት ለምን አናስብ? ስለ ምድራዊ ኑሯችን ያን ያህል እንጠበባለን። ይህ ኑሮ እንደ መጽሐፍ ቅዱስ ቋንቋ ድንኳን የተባለ ድንኳን ለተወሰኑ ቀናት ነው የሚዘረጋው፣ ከዛ በኋላ ይፈርሳል። የምድራዊ ኑሯችንም ድንኳን የተባለ አንድ ሰው ስለ ቤቱ ሞርጌጅ ሀያና ሀያ አምስት ዓመት ያስባል። ስለ ዘላለማዊ ህይወት ማሰብ መች ነው የምንጀምረው? ክርስቲያን ቤተ ክርስቲያን ወደ ህይወት መድኃኒት እየጠራ በጣም ውስጣችንን ስለሚያቃጥለን ነው። ሁሌ በዚህ ሰዓት ይህንን ትምህርት መስጠት ያስፈለግ። ወላጆች ልጆቻችሁን እያቆረባችሁ ዞር ስትሉ ይሄ አይመለከተኝም ማለታችሁን እኔ የቤተ ክርስቲያን አባል አይደለሁም ማለታችሁን፣ የቤተ ክርስቲያን አባልነታችሁ የሚረጋገጠው አንድ በመጠመቃችሁ ነው። በአርባና በሰማንያ ቀን ሁላችንም ተጠምቀን ሌላው ደግሞ የዚህ ሰማያዊ ማዕድ ተካፋይ ስንሆን ቅድም እንዳልኳችሁ ቅዱስ ቁርባን ለብዙዎቻችን ትውስታ ሆኖ ነው ይቀር፣ ታሪክ ሆኖ ነው ይቀር። ቤተ ክርስቲያን ግን አሁንም ልጆቿን ትጠራለች። ዲያቆኑ እንደገና ንቅረብ ለመድኃኒተ ሕይወት ወቅድሳት በጥበበ እግዚአብሔር ንንሳ ዘተውበ ለነጸጋ ስጦታ ሆኖ የተሰጠንን የሕይወት መድኃኒትን በእግዚአብሔር ጥበብ እንቀበል። ካህኑ ሲያነበው እንደምትሰሙት ያ በቀራንዮ የፈሰሰው ደም አሁንም ስለኛ ይጮኋል። በዚህ ቅዱስ ምስጢር ከዕለት አርብ ከፈሰሰው ደም ባልተለየ መልኩ በዕለት አርብ የተሰዋውን መስዋዕት ቤተ ክርስቲያን በቅዳሴ ሰዓት ዘወትር ትሰዋል። በብሉይ ኪዳን ሊቀ ካህኑ በዓመት አንድ ጊዜ የእንስሳትን ደም ይዞ ወደ ብሉያ መቅደስ ይገባ ነበር። ለሕዝቡና ስለ ራሱ ኃጢአት ያን መሥዋዕት ያቀርብ ነበር። ዛሬ ሰራዊው ዲያቆን ከብርሃን መልእክት ሲያነብ እንደሰማችሁት የአዲስ ኪዳኑ ሊቀ ካህን ኢየሱስ ክርስቶስ እንደ ብሉይ ሊቀ ካህን የእንስሳት ደም ሳያስፈልገው በራሱ ደም ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው ከብሉይ ኪዳኑ መቅደስ በተሻለችው በእጆችም ባልተሰራች ለዚህ ፍጥረት ባልሆነች የዘላለም በሰማያዊቷ ድንኳን ማለት ነው፣ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት ገባ። ይህ የሆነው ደግሞ በገዛ ደሙ። ሐዋርያው ለዕብራውያን ሰዎች ሲጽፍ ዕብራውያን ዘጠኝ ላይ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። በገዛ ደሙ ወደ ቅድስት የገባ ስለ ሁላችን ኃጢአት መስዋዕት የሆነ ድካማችንን የሚያውቅ ሊቀ በዛሬ ዕለት የተቀደሰው ቅዳሴ ከሌላው ጊዜ ለየት ያለ ቅዳሴ እንደሆነ አስተውላቸዋል። ከቤተ ክርስቲያን አባቶች ጎርጎሮስ በሚባለው አባት የተሰየመው የሆሳና ቅዳሴ ላይ ይህን የዕብራውያንን መልእክት መሰረት ያደረገ እጹብ የሆነ አገላለጽ አለው። በውስጡ ቅድም በአማርኛ ሲነበብ ሰምታቸዋል። ንዑ ትርአዩ ጹበ ነገረ ዘተገብረ ውስተ ቤተ ጸሎት ጊዜ ይበውእ ሊቀ ካህናት የካህናት አለቃ ኢየሱስ ክርስቶስ ወደ መጋረጃ ውስጥ በገባ ጊዜ በቤተ መቅደስ የተደረገውን ታዩ ዘንድ ኑ። የአጋእዝትና የመናፍስት ጌታ በተዋረደ የአህያ ግልገል ተቀምጦ ወደ እርሷ ገባ። ቤዛ ከመሆኑ በፊት በዕለተ ዓርብ ክቡር ደሙን ስለኛ ከማፍሰሱ በፊት በዕለተ ሆሳና ሰላማዊ ንጉስ ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ የገባው በአህያው ርንጭላ ተጭኖ ነበር። ሰዎች ለጦርነት ሲሄዱ አህያ አያስፈልጋቸውም፣ ፈረስን ነው የሚያዘጋጁት። መድኃኒታችን ኢየሱስ ክርስቶስ ግን ሰላማዊ ንጉስ ስለሆነ ሰላማዊነቱን ለማመልከት በአህያው ርጫ ላይ ተጭኖ በትህትና ወደ ቤተ መቅደስ ገባ። እና ይህ የቤተ ክርስቲያናችን ቅዳሴ ምንድን ነው የሚለን? ቦዋ ቢሃዚያ ጋስ እንዘይጽያ ዋላድ ትሁት የመናፍስት ጌታ ሲሆን የጌቶች ሁሉ ጌታ ሲሆን፣ በትሕትና በአህያ ላይ ተጭኖ ወደ ቤተ መቅደስ ገባ። በትሕትና ወደ ምድራዊቷ ቤተ መቅደስ ገባ። ቤዛነቱን ከፈጸመ በኋላ ክቡር ደሙን ካፈሰሰ በኋላ ደግሞ ወደ ሰማያዊቷ ኢየሩሳሌም እንደ ምድራዊቷ ኢየሩሳሌም መቅደስ ሳይሆን ወደ ሰማያዊቷ ኢየሩሳሌም ክቡር ደሙን ይዞ በክብር ወደምትሻለው መቅደስ ገባ። ሌላው የቤተ ክርስቲያናችን ጸሐፊ ርቱዐ ሃይማኖት በሚባል ስም የሚጠራው በብዕር ስም እንዲህ ብሎ ስሙን የገለጸው ስለ መድኃኒታችን ስለ ኢየሱስ ክርስቶስ በዓላት አንድ ድርሰት ጽፏል። በዚህ ድርሳን ውስጥ ልደት ሲሆን፣ ስለ ጌታ ልደት፣ ትንሣኤ ሲሆን፣ ስለ ትንሣኤው፣ በዓለ ጰራቅሊጦስ ላይ ስለ በዓለ ጰራቅሊጦስ፣ በዛሬ ቀን ደግሞ ስለ ሆሳዕና በጻፈው ክፍል ምን ይላል? ወገኖቼ ሆይ፣ ወይ ዜኒ ንግበር በዓለ በቃሌ ባቤን ዘንብ። በዛሬው ቀን ልክ በኢየሩሳሌም የነበሩ ሰዎች ያንን የክብር ንጉሥ እንደተቀበሉት እኛም እኛ ስብሐት በአርያም ለዘተወልደን ቅድመ ይትፈጠር ዓለም ዓለም ከመፈጠሩ በፊት ለተወለደው ምስጋና ይሁን። ሆሳዕና በአርያም ሆሳዕና ለወልደ ዳዊት። ለዳዊት ልጅ ሆሳና መባል ይገባዋል። ሆሳና መድኃኒት ማለት ነው። ይህንን የዳዊት ልጅ ሆሳና እንበለው፣ አሁን አድን እንበለው፣ አሁን አቅና እንበለው። ሆሳና ከድንግል ማርያም ለተወለደው ለዳዊት ልጅ ሆሳና እንበል። ይኸውም ባለመለያየትና ባለመቀላቀል በመለኮቱና በማይመረብ መር ተዋህዶ አንድ የሆነው ክርስቶስ ነው። ርቶ ሃይማኖትን ነጻፈልን። በኢየሩሳሌም የነበሩ ሰዎች ይህንን የክብር ንጉሥ ሲቀበሉ የዘንባባ ዝንጣፊ ይዘው ነበር። ንጉሳችን ነህ ለማለት ድል ይገባሃል፣ ክብር ይገባሃል፣ አንተ አብይ ንጉሥ ነህ ለማለት የዘንባባ ዝንጣፊ ይዘው ነበር። ኢትዮጵያዊው ሊቅ ርቱዐ ሃይማኖት በድርሰቱ ምን አለ? በዘንባባ ቅርንጫፍ ፋንታ አሁን መስቀልን እንያዝ። እነዚህ ሰዎች በዕለተ እሑድ የዘንባባ ዝንጣፊ ይዘው ለዳዊት ልጅ ሆሳና መባል ይገባዋል። ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እሱ ቡሩክ ነው። የቡሩኩ እግዚአብሔር ልጅ ኢየሱስ ክርስቶስ ቡሩክ ነው ብለው ነበር። በጣም የሚያሳዝነው ግን እንዲህ ባሉበት አፋቸው በሳምንቱ አይሁድ ሲከሱት፣ ፈሪሳውያንና ሊቃነ ካህናቱ ሲያሳጡት፣ ጲላጦስ እጁን ታጥቦ የሞት ፍርድ ሲፈርድበት፣ ይሰቀል ይሰቀል እያሉ አብረው ተባብረው በእሱ ላይ የሞት አዋጅን ያውጡ ነበር። ስለዚህ እንደ እነዚህ ሰዎች ዛሬ የዘንባባ ዝንጣፊ ሳይሆን በዚህ ፋንታ መስቀሉን እንያዝ። እኛ ቤዛነቱን ያመንን ሰዎች ነን። ዛሬ ወሳና ብለን ዘምረንለት ነገ የምንክደው ሰዎች አይደለም። መስቀል ላይ ሲደርስ ከእሱ የምንለይ አይደለም። በዚህ ሳምንት አሁን ከነገ ጀምሮ እንደምናደርገው እንደ ቤተ ክርስቲያናችን ሥርዓት እንደ ኢትዮጵያ አቆጣጠር የአንድ ሰዓት የሶስት ሰዓት የስድስት ሰዓት የዘጠኝ ሰዓት ጸሎት አለ። ቀኑን ሙሉ ኦርቶዶክሳን አባቶቻችን የጻፉልንን ድርሰት ስናነብና በተለያየ ስም እብኖዲ ናይናን ማስያስ ናይናን እያልን ኪሪያ ላይ ሶን ማስያስ ተብለ የምትጠራ ክርስቶስ ይቅር በለን በሌላ ስያሜ እብኖዲ የምትባል ጌታ ሆይ ይቅር በለን እያልን ለዚህ አምላክ እንሰግዳለን። እውነት ነው። ክርስቲያኖች ዛሬ ከይሁዳ ጋር የሚተባበር ጌታን የሚሸጥ የለም ከእኛ መካከል። ያውም ዓርብ ዕለት የይሁዳን ስም እያጥላላ ለይሁዳ ወልዱ ወውሉዱ ይደምሰስንላለን። ግን ክርስቲያኖች መድኃኒታችን ኢየሱስ ክርስቶስ ስለ እኛ ኃጢአት ክቡር ደሙን ካፈሰሰ በኋላ ቤዛ ከሆነ በኋላ ውድ ዋጋን ከከፈለ በኋላ ኃጢአት ዛሬ ደግሞ መስራት የመድኃኒታችን የኢየሱስ ክርስቶስ ክቡር ደሙን ከንቱ ማድረግ እንደሆነ እናውቅ። ክርስቶስን ዳግም መስቀል እንደሆነ የዕብራውያን ጸሐፊ ይናገር። የእግዚአብሔር ልጅን ዳግም ይሰቅሉታል። ክርስቶስን ዳግም የሚሰቅለው ማንም የለም። ሲመጣ በግርማ መለኮቱ ነው የሚመጣ፣ ሊሰቀል ለቤዛነት አይመጣም ለፍርድ እንጂ። የደሙን ዋጋ ከንቱ ማድረግ ግን ክርስቶስን እንደ እንደመስቀል ይቆጠራል። ስለ ስለኛ ኃጢአት ነው የቆሰለው። ስለ መተላለፋችን ነው የደማው። የእኛን ህማም ነው የተሸከመው። የእኛን ደዌ ነው የወሰደው። እንደዛ ተንገላቶ የደም ላብ ያላበው ሰግዶ ከባድ የሆነውን መስቀል ተሸክሞ ክቡር ደሙን አፍስሶ በውድ ዋጋ ከገዛን በኋላ ዛሬ ኃጢአት መስራት በክርስቶስ የቤዛነት ዋጋ መቀለድ ነው። ክርስቲያን ክርስቲያኖች በጣም የሚፈሩት ነገር ቢኖር ኃጢአትን። ለምን ክርስቶስ ውድ ዋጋ ስለከፈለ ክርስቶስ የከፈለውን ዋጋ ከንቱ ማድረግ ስለማይፈልግ ክርስቲያኖች ዛሬ እውነቱን እንነጋገር ከተባለ ብዙዎቻችን ከቅዱስ ቁርባን የምንርቅበት ዋነኛው ምክንያት ከኃጢአት ጋር ስንብት ስላላደረግን አይደለም፣ ኃጢአትን ስላልጠገብን። አልቆርብም እንዴ ሲባል ወጣቱ ነገ በሴት ብሰናከልስ ይላል። ኃጢአት ነገ እንዳይሰራ ይፈራል። ቆርቤ፣ አምላኬ ከኔ ጋር ይሆናል፣ በአጋት ላይ ድልን ይሰጠኛል፣ አምላኬን አከብራለሁ ብሎ ያስብ ። እንዴት ሰው ኔጌቲቭ ነገርን እያሰበ ነው? ሰይጣን ያስፈኝ ይሆናል። ሴቷም እንዲሁ ገና አላገባው፣ አንዱ ያስተናከለኝ ይሆናል። ራሱን ለአምላኩ የለየ አንድ ኦርቶዶክሳዊ ወጣት ግን ለመቁረብ አይቸገርም። ለምን የህይወት መድኃኒትን ካልተቀበለ የኃጢአት ስሬትን እንደማያገኝ ያውቀው። የኃጢአት ትርጉም የገባው ሰው፣ ኃጢአት እንዴት አስከፊ እንደሆነ የተረዳ ሰው እንደ ቅዱስ ጳውሎስ ትምህርት ከኃጢአት ጋር እስከ ደም መፋሰስ አልተታገላችሁም ነው የሚለው ዕብራውያን 12 ላይ በቤት ስቴዶን በሙት ከኃጢአት ጋር እየታገለ ቁርጥ ውሳኔ ያደረገ አንድ ኦርቶዶክሳዊ ክርስቲያን ለመቁረብ አይቸገርም። ብዙዎቻችን ከቅዱስ ቁርአን የምንርቅበት ዋነኛው ምክንያት ልባችን በኃጢአት ላይ ስላልቆረጠ ከኃጢአት ጋር አልተለያየን። ብዙ ቅዶች ሊኖሩን ይችላል። እንዴት ሰው ኃጢአትን ያቅዳል? ሳናውቀው ተሳስተን በኃጢአት ልንሰናከል እንችላል። እንደዛ ከሆነ ይሄ ምስጢር የሚደገም ምስጢር የሆነው እኮ ለዛል ነገም ብንወድቅ እንደገና በንስሐ ታጥበን በቅዱስ ቁርባን የኃጢአት ስርየትን እናገኛለን። ጥምቀት ግን አይደገምም። ቅዱስ ቁርባን የሚደጋገም ምስጢር፣ ጥምቀት ግን አንድ ጊዜ ብቻ ነው። ስለዚህ ሁሌም ከአምላካችን ጋር መኖራችን የሚያሳስበን ከሆነ ነገም ብንወድቅ፣ ነገም ደግሞ ህይወት መድኃኒትን እንቀበላለን እና ብዙ ጊዜ የምናቀርባቸው ምክንያቶች በቂዎች። አይ ሆን ብለን ኃጢአትን አንሰራ። ለምን የኃጢአትን ዋጋ ቅድም ስለምናውቅ። ሀት የኃጢአት ደሞዝ ሞት ነው ተብሎ ተጽፏል። የአዳምን ሞት መድኃኒታችን ሞቶ እኛን ሕያዋን አድርጎ ነው። ኃጢአትን በመስራት ዳግም አንበድል፣ ግን ብንስት እንደገና ደግሞ እንታደሳል። ክርስቲያኖች ምክንያታችን ምንድን ነው? እስቲ ለራሳችሁ ይህን ጥያቄ መልሱ። መቼም በዚህ ሰዓት እገሌ መልስልኝ ማለት አልችል። እማንቆርብበት ምክንያቱም እንደ ህፃናት ልጆቻችን ጥሩ ነው፣ ይቁረቡ ንጹሐን ናቸው፣ ይጠብቃቸዋል፣ በጸጋ ያድጋል። ግን አንድ ቀላል ምሳሌ ምስጣችሁ እቤታችሁ ውስጥ የታጠበ ልብስና የቆሸሸ ልብስ ቢኖር፣ የቆሸሸውን አስቀምጣችሁ የታጠበውን ድጋሚ ታጥቡታላችሁ? ማንም ሰው ጤነኛ የሆነ ሰው እንዲያደርግ በኃጢአት ያደፍ ነው፣ እኛ ተቀምጠን ንጹሐኑ ልጆቻችን ብቻ ይቆርባል። እምታዩአቸው አሁን የሚቆርቡ ህፃናት ኃጢአትን ለማድረግ ያልበቁ ፍጹም ንጹሐን ናቸው። በኃጢአት ያደፍ ነው እኛ፣ ግን ተመልካቾች ሆነን ልጆቻችንን ብቻ እያቆረብን እንሄዳል። እንዴት ነው ለሰማያዊ ሰርግ የምንታደም ዲያቆኑ በሰርጉ ቀን ስጋውን የሰጠን ሙሽራ ያየ ማን ነዋል ክርስቶስ እንዴት ነው? ወደ ወደ ሰማያዊ ሰርግ የሚጠራ በዮሐንስ ራእይ የተዘመረላቸው ወደ በጉ ሰርግ እየተጠሩ ብፁዓን ናቸው። ከተባሉት ብፁዓን እብረት የምንገባው እንዴት ነው? ከነ ኃጢአታችን ከተወሰድን፣ ክርስቲያኖች እውነቱን ማወቅ አለብን። ሰማያዊው ሙሽራ ኢየሱስ ክርስቶስ ወደ ሰማዩ ሰርግ አያስገባል። የወንጌል እውነት እንዲህ በምሳሌ ነግሮናል። የማቴዎስ ወንጌል ምዕራፍ 22 ነው። ወደ ሰርግ ከተጠሩ ሰዎች መካከል ያደፈ ልብስ ለብሶ ያገኘውን ሰው ሙሽራው ወዳጄ ሆይ ለምን ያደፈ ልብስ ለብሰህ መጣ ብሎ ከጠየቀው በኋላ ምክንያቱን ሳይቀበል ወደ ውጪ አውጡት በዚያ ልቅሶና ጥርሱ ማፋጨት ይሆናል ነው የሚለው ምሳሌ ከነ ኃጢአታችሁ ወደ እኔ ለምን መጣችሁ ቢለን አምላካችን ምንድን ነው መልሳችን መቼ እንደምንወሰድ አናውቅም አንዳንዱ የምቆርበው ጡረታ ከወጣሁ በኋላ ነው ይላል ከዚህ በፊት አንድ አባት ያሉትን ነግሬያቸዋል ቤተ ክርስቲያን ጡረታ መውጫ አይደለችም? ደግሞ ጡረታ ወጥተን እንደምንሞት ባንዴ ነገረን ከዛ ግዜ በፊትም እኮ በሞት መወሰደ ከነ ኃጢአታችን ወደ አምላካችን ሄደ። ልጅ ይኸው የሰርግ ልብስ እኮ አለበስክም? ከነ ኃጢአት እኔ መጣኸው ወደዚህ ሰርግ ትገባዘን አይገባህም ቢለን አምላካችን ከዚህ የበለጠ የሚያሰቅቅና የሚያሳፍር ነገር ክርስቶስ አላውቃችሁም ሲለ፣ ልጆቹ አድርጎን ዋጋ ከፍሎልን ወደ እሱ አቅርቦን ይህንን የህይወት መድኃኒት ተቀበሉ እያለች ቤተ ክርስቲያን ስትጠራ፣ ብዙዎቻችን በትም ውስታ ብቻ እንኖራለን። ቤተ ክርስቲያን ሂጄ ጸበል ጠጥቼ ልምጣ እንላለን። ይሄ በቂ አይደለም። ጸበል አትጠጡ እያልኩ አይደለም። የኃጢአት ስርየት የሚያሰጠን የፈሰሰው ደሙ እንጂ ጸበሉ አይደለም። ይህን እውነት ልናውቅ ይገባል። የቤተ ክርስቲያን ትምህርት ይህን እያንዳንዳችን፣ ለአምላካችን እናስፈልገዋለን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሂዱና ማንም ያልተቀመጠባት አንዲት ግልገል አህያ ታገኛላችሁ፣ እሷን ይዛችሁልኝ ነው። ከባለቤቱ ማንም ይህንን ለምን ታደርጋላችሁ ቢላችሁ፣ መልሳችሁ እንዲሆን ለጌታ ያስፈልጉታል በሉ። አህዮቹ ለጌታ ያስፈልጉት ነበር። ክብሩን ሊገልጽባት በአህያዋ ተቀምጦ የሰላም ንጉሥ እየተባለ የዘንባባ ዝንጣፊ እየተያዘለት ያ መሲ ወደ ኢየሩሳሌም ይገባ ዘንድ ይገባል ዳግም ደግሞ ሲመጣ በኢየሩሳሌም በሚገኘው በደብረ ተራራ በዛ ተራራ በደብረ ዘይት ተራራ እግሮቹ ቁመው ኃጥአንን ከጻድቃን ይደ ታዲያ ክርስቲያኖች ከእኛ መካከል የጌታ የማያስፈልገው አለ ማንም ለ ሁላችንም እናስፈልገዋል። በእኛ አይምሮ እገሌ እጅግ ኃጢአተኛል። እገሊትንማ አውቃታለሁ፣ የድሮ ህይወቷን አውቃዋለሁ። እገሌ በእንደዚህ አይነት ኃጢአት ይኖር ነበር፣ ይዘሙት ነበር፣ ያመደስር ነበር፣ ስጋዋን ትሸጥ ነበር፣ እምት ንላት ሴት ወንድ ቢኖር እንኳን ሁሉም ለጌታ ያስፈልጉታል። ለምን ጌታ ስለ ሁሉም ሞቷል፣ ስለ ሁሉም ክቡር ደሙን አፍስሷል። እያንዳንዳችንን ይፈልገን። ሁሉ እንዲድኑ ሕያዋን እንዲሆኑ የሚወድ ዘላለማዊ አምላክ ተብሎ ነው ስለ እግዚአብሔር ባሕሪ እየተገለጸ እዚህ መካከል ጌታ የማይፈልገው አንድም ሰው ስለ እያንዳንዳችን ዋጋ ስለከፈለ በክቡ ደሙ ቤዛ ስለሆነ እያንዳንዳችንን ይፈልገን ስለ ሁላችን የሞተ ስለ እያንዳንዳችን ክቡር ደሙን ያፈሰሰ ድካማችንን የሚያውቅ ሊቀ ካህን ነው ያለ ሁላችንንም ይፈልገናል። ክርስቲያኖች ታዲያ ይህን ጌታ እንፈልገው። የልባችንን ጓዳ ሲያንኳኳ አንከፍትለትም። ቀድም ዲያቆኑና ሠራዊ ካህን ሲመላለሱ ሰምታችኋል። በዜማ ዲያቆኑ አሉ ውኋተ መኳንንት፣ መኳንንት ደጆቻችሁን ክፈቱ ይል ነበር። ካህኑ ደግሞ ከፍቼ ደጄን አስገባ ዘንድ ማን ነው? ለማን ነው ከፍተው፣ መኑ ውእቱ ዝንቱ ንጉሰ ስብሐት፣ ይህ የምስጋና ንጉስ ማን ነው? ይል ነበር። ከውስጥ ዲያቆኑ መልሶ ይሄ ምስጋና ንጉሥማ እግዚአብሔር ነው እግዚአብሔር አምላክ ኃያለ ንዑቱ ዝንቱ ንጉሠ ስብሐት፣ ይሄ የምስጋና ንጉስ የሀያላን አምላክ እግዚአብሔር ነው ሲል የምስጋና ንጉስማ ይግባ ብሎ መጋረጃውን ከፈተ። እኛም ይግባ ንጉሰ ስፋት እያልን ዘበር ያ ንጉስ ሁሌ በመቅደሱ በመንበሩ ላይ ዛሬም ይሰዋል። በዚህ መቅደስ ላይ ያ ንጉስ ተሽሟል። በእኛስ ልብ ላይ በልባችን ማንና ያነገሰ ከእግዚአብሔር በላይ አፍቅረን ልባችን ውስጥ ያስቀመጥነው ሰው ካለ ያጣውት ይህን እንወቅ። ሙሉ ልባችን ሊሰጠው የሚገባው ዋጋ የከፈለልን አምላካችን ብቻ ነው። እንደ ዳዊት እኔስ ንጉሴን በመቅደሴ በልቤ ላይ ሾንኩኝ ልንል ይገባል። በኋላ ምንዘምራለን? ይህ ባ ንጉሰ ስባት እንላለን። ወደ እኛ ልብ ገብቶ በሕይወታችን አክብረነዋል። ልባችን በምን ሐሳብ ነው የተባለ? ልባችንን ያጨናነቀው ምንድን ለአምላካችን ቦታ ነው? እግዚአብሔር ከምንም በላይ ልባችንን ይፈልጋል። ልብሳችሁን ሳይሆን ልባችሁን ቀደዱ። ለኔ ልጄ ሆይ ልብህን ስጠኝ። አይኖችህ መንገዴን ይውደዱ፣ የቃሌን ትምህርት ይማሩ፣ መንገዴን ይፈልጉ። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ውደድ። መቼም አምላኬን አልወድም የሚል ሰው እዚህ ውስጥ የለም። ግን እግዚአብሔርን መውደዳችንን እንዴት ነው የምናሳየው? ቅድም ካነሳነው ርዕስ አንጻር እስቲ ይህን ጥያቄ እንመልስ። በጌታ ፍቅር ልቡ የተነካ ሰው ቅዱስ ቁርባንን ለመቀበል አይቸገርም። ብዙዎቻችን ከህይወት መድኃኒት የምንርቀው የዓለሙ ፍቅር ስላልወጣልን ስላልወጣልን እንደ ዴማስ ምናልባት ተሰሎንቄ ውዋ ከተማ እንዳትናፍቀን ነገም ጭፈራው እንዳያምረን ነገ ድሮ የተውለው ኃጢአት እንዳሸንፈን እንፈራለን። እንዲህ ከሆነ እኮ ንስሐ መቼም አንገባም። ንስሐ የሚጀምረው መቼ እንደሆነ ታውቃላችሁ ክርስቲያኖች? ለዘመናት ድል ያደረገንን ኃጢአት ከልባችን መጥላት ስንጀምር። አንዱን ክርስቲያን ሁሌም የሚያንበረክተው ኃጢአት ዝሙት ከሆነ ይህን ኃጢአት ከልቦ አውጥቶ ካልጠላም ዛሬም ንስሐ ቢገባ ነገ ይወድቃል። ውሸት ከሆነ፣ ርኩሰት ከሆነ፣ ስስት ከሆነ፣ ይህንን ኃጢአት ድል ለማድረግ በልባችን ቁርጥ ውሳኔ ማድረግ አለብን። ይህ ኃጢአት ሊያንበረክከኝ አይገባም። በዚህ ኃጢአት ላይ ድል ሊኖረኝ ይገባል። ኃጢአትን የሚያደርጋት ሁሉ ባሪያዋ ነው ተብሎ ተጽፏል። ለዚህ ኃጢአት ባሪያ መሆን የለብኝ። አብይ ጾም ሲገባ የጾሙ ዋናው ዓላማ በኃጢአት ላይ ድል አግኝተን ከአምላካችን ጋር ህብረት እንዲኖረን ነው የሚል ትምህርት ተምረን ነበር። ሀምሳ ቀን ሙሉ ጾምን። ይኸው ጾሙን ለማገባደድ የአንድ ሳምንት ጊዜ ብቻ ቀርቶ ነው። ክርስቲያኖች ምን አይነት የህይወት ለውጥ አምጥታል? ይሄ ይህንም ጥያቄ ለራሳችሁ መልሱ። ድል ያደረግነው ኃጢአት ነበር ወይንስ ምግብ ነው የለወጠው? የጾሙ ዓላማ የሜኖ ለውጥ ማድረግ አይደለም የህይወት ለውጥ ነው ብያችሁ ነበር ጾሙ ሲገባ የተለወጠ ሕይወት ያለው ሰው በአምሳው ቀን ንስሐ ገብቶ ፋሲካው ቅዱስ ቁርባንን በመቀበል ይፈስካል። አይሁድ የፋሲካውን በግ የማይበላ ሰው ቢኖር ፓስኦቨር በሚሉት በዓላቸው አሳትፉት። የአዲስ ኪዳኑ ፋሲካ የታረደልን በግ የእግዚአብሔር በግ ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዶልናል ይላል እንዴት ነው የምትፈስሩት ክርስቲያኖች እንዴት በስጋ ነዋ እንዳት ስጋ ለመግዛት ዶሮ ለመስራት ተዘጋጅታችኋል ሴቶች በተለይ ቢዚ ትሆናላችሁ በዛም ይህንን አታድርጉ ማለት ያለ ከዚህ ይልቅ መድኃኒታችንን የሚያስደስተው የፋሲካውን በግ በመቀበል በዓለ ትንሣኤን እናቀበል ለሊቱን እዚህ ቤት በእግዚአብሔር ቤት እናድራለን፣ እንዘምርለታለን። አለን ለተነሳው ጌታ ሞትን ድል ላደረገው በሞት ላይ ለእኛም ድልን ለሰጠን የትንሣያችን በኩር ሆኖ ለተነሳው ጌታ ግን እሱን ከመቀበል ጋር ቢሆን ያምረንም ፋሲካችንን ተቀብለን ነጭ ልብስ እንደምንለብስ ውጪያችን እንደሚያምር ውስጣችን ከኃጢአት ጸድቶ በዓሉን ብናከብር ጌታን ያስደስታል። እኛ የምግብ ለውጥ ስላደረግን ያማረ ነገር ስለበላን በዚህ ጌታ ይደስታል። ለእግዚአብሔር መንግስትም አንዘጋጀም። የእግዚአብሔር ቃል መንግስት ሰማያት ወይንም የእግዚአብሔር መንግስት መብልና መጠጥ አይደለም፣ በመንፈስ የሆነ ደስታ ነው። የፋሲካ ቀን ምንም አይነት ምግብ እንኳን ባንበላ፣ ፋሲካችንን ተመግበን በልባችን ሀሴት እናደርጋለን። አንድ ሳምንት አለን ለመዘጋጀት ከወሰንን። የእግዚአብሔር ቃል የመዳን ቀን አሁን ነው ይላል። ንስሐ ለመግባት ከወሰንን ካህናት አባቶች ሞልተው ነ ኃጢአታችንን በንስሐ ትተን ለፋሲካ መቁረብ እንችላል። ችግሩ ምንድን ነው? ቅድም ያልኳችሁ አይደል? የውስጣችን ችግር አይኔ ብዙ እቅድ አለብን። አንድ ሰው ሲል ሰምቻለሁ ለምን አትቆርብም? የሚል ውይይት ቤቱ ተነስቶ ሲመልስ፣ ምናል ልጆቼን ማሳደግ አለብኝ፣ መውጣት መውረድ አለብኝ። እንዴ መቁረብ ልጆችን ከማሳደግ ጋር ምን አገናኝ? ቅዱስ ቁርባንን ከምነና ጋር የምናገናኘው ለምንድን? የቆረበ ሰው ይመኝን ልጆቹን አያሳድግ የሚል ቃል ተጽፏል? ያውም የእግዚአብሔር ቃል ለቤተሰቦቹ የማያስብ ሰው ቢኖር ከማያምን ሰው ይልቅ የከፋ ነው ነው ቢል፣ እየቆረብን ልጆቻችንን ማሳደግ እንችላል። ነው ልጆቼን ለማሳደግ ስል እዋሻለው፣ መስሪያ ቤት ውስጥ እሰርቃለው። ትሩ እንዲህ ከሆነ ደግሞ ባንቆርብም፣ ክርስትናችን ኃጢአትን እንድናደርግ አይፈቅድልን። ክርስቲያን በኃጢአት አይኖር። በክርስቶስ ስም የተጠራ ክርስቲያን ከሆነ ለኃጢአት ነፃ ፈቃድ የለው ለኃጢአት ሙተናል ነዋ የሚለው ቅድም ያልኳችሁ መልክት። መድኃኒታችን እኛን ከኃጢአት ነፃ ለማድረግ ክቡር ደሞን ካፈሰሰ አልቆርብም እያልን በኃጢአት የምንኖር ከሆነ ክርስትናችን ራሱ ጥያቄ ውስጥ የገባ ክርስትና። በአልቆርብም ኃጢአትን እንድንሠራ አልተፈቀደንም። አንድ ክርስቲያን በኃጢአት ላይ ድልን አግኝቶ ነፃ ሁኖ ለኃጢአት የሞተ ሁኖ እንደ ቅዱስ ጳውሎስ አባባል ዓለም በሱ ዘንድ የተሰቀለች ሁና እሱም ለዓለም ሙቶና ተሰቅሎ በዓለም ቢኖርም የዓለም ግን ሳይኖር እግዚአብሔርን እያከበረ ነው። ስለዚህ እርግጠኛ ሆኜ ነው የምናገረው የኃጢአት ስስት ከልባችን እስከ ወጣ ድረስ ለመቁረብ አንቸግር። እማንቆርበው ደግሞ ኃጢአትን ከልባችን ጠልተን ስላለ፣ ወጣቱ ጭፈር አደገን ሊናፍቀኝ ይችላል። እዛ ቤት ከአንዱ ጋር ከአንዷ ጋር ልሳሳት እችላለሁ። ስለዚህ በዚህ ጉዳይ የተዘጋ ውሳኔ አላደረም። የሚያሳዝነው ወጣቶች እንኳን ብዙ ጊዜ የሚሰጡት ኤክስኪውዝ ብቻ የእነኛ አላገባው ኃጢአት ሰርቼ እንዴት ነው እየቆረብኩ እምኖረው። የቆረቡ ሰዎች ደግሞ ምክንያታቸው ምን? ይቅርታ ያገቡ ሰዎች ደግሞ ምክንያታቸው ምን እንደሆነ አይገባል። እስከ እስከ አገባ ይላሉ። ካገቡም በኋላ ሌላው ደግሞ ቀጠሮ ቅድም እንዳልኳችሁ ጡረት አስከወጣ ነው። ባለትዳሮችም ዳሮችም አይተማመኑም፣ በመተማመን አይኖሩም። በሚስቴ ላይ እንዲያደርግ ይሆናል፣ እሷ እንዲክል ይሆናል እያሉ ነው የሚኖሩ። ባይቆርቡም ትዳሩ ራሱ ሰላም አይደለም ማለት ነው። ክርስቶስ የባረከው ክርስቶስ ቤቱ የሆነለት ቤት የላቸውም ማለት ነው። ዮሐንስ አፈወርቅ የተባለው የቤተ ክርስቲያናችን አባት ግን የክርስቲያኖችን ቤት ትንሿ ቤተ ክርስቲያን ይላል። የእውነተኛ ክርስቲያን ቤት ትንሿ ቤተ ክርስቲያን። እዚህ ቤተ ክርስቲያን ጸሎት እንደሚደረግ ጸሎት ይደረጋል እዚህ ቤተ ክርስቲያን መተን እንደምንቆርብ እውነተኛ ክርስቲያኖች አባት፣ እናት፣ ልጆች ተያይዘው መተው ሁሉም ቆርበው ይሄዳል። ሁሌ የግብፅ ክርስቲያኖችን ምሳሌ እናደርጋለን። እነሱ ጋር ቤተሰቡ ሁሉ ቤተ ክርስቲያን የሚሄደው ሁሉም የቤተሰብ አባል ቆርቦ ለመመለስ አስቀድሶ ለመመለስ ማንም ቤተ ክርስቲያን እኛ አይ እኛም እንዲህ መሆን እንችላለን። እስቲ ይህንን ቀን በህሊናችሁ ሳሉት። አባት፣ እናት ልጅ ወንድም ይሁን ሴት ሁሉም በህብረት የሚቆርሙበትን ቀን እንዴት የተቀደሰ ቀን! ያቺ ቀን ቤታችን ትንሿ ቤተ ክርስቲያን የምትሆንበት ቀን። ታዲያ እኮ እኛም ክርስቲያኖች ስለ እኛም ክርስቶስ ሙቷል። በኋላ የዘንባባ ዝንጣፊ ይዘን ያ የዘንባባ ዝንጣፊ የሰላም ምልክት ነው ብያቸዋል። ዘንባባውን ሲያድሉ ካህናቱ ቀለበት እየሰራን እጃችን ላይ ስናርግ እምናውጀው አዋጅ ምንድን ነው የእኛ ንጉስ የሰላም ንጉስ ነው ክርስቶስ ንጉሰ ሰላም ነው ግን ያ የሰላም ንጉስ በቤታችን አለ በህይወታችን አለ ለምን ህይወታችን ጭንቀትን የተመላና እረፍት ያጣው ትዳራችን ለምን ሰላማዊ አይሆንም እስቲ የሰላሙን ንጉስ ክርስቶስን ወደ ቤታችሁ አስገቡትና ያኔ ትዳራችሁ ፈትኑት ሰላማዊ የማይሆን ከሆነ ጌታን እዩት። የሰላሙ ንጉስ ፍጹም ሰላምን ይሰጣል። ጥያቄው እኛ ለዚህ ንጉስ በራችንን ከፍተናል ወይ? የፍቅር አምላክ እኮ ደግሞ አያስገድም። ቅድም መጀመሪያ ላይ የጠቀስኩላችሁ ሐዋርያት የጻፉት የቀኖና መጽሐፍ ቅዳሴ ለማስቀደስ ከመጡ ምዕመናን መካከል የማይቆርብ ሰው ቢኖር ይውጣ ነበር የሚለው ህጋቸው። ቤተ ክርስቲያናችን ልታስገድደን አልፈለገችም። እናት ስለሆነች እናት ልጇ ምን አመፀኛ ቢሆን ከቤት ይውጣልኛት እጅግ ካልተማረረች በስተቀር። ቤተ ክርስቲያንም በፍቅር ልጆቿን እየጠበቀች ልጆች የሆ የህይወት መድኃኒትን በየሳምንቱ እየፈተትኩላችሁን ወደዚህ ወደ ህይወት መድኃኒት ቅረቡ። ምናልባት ካህኑ ቅዳሴ መሀል ላይ

ግን ቅዱስ ጳውሎስ የህይወት መድኃኒት እንደሆነ የሚያውቅ ስለዚህ መድኃኒት በስፋት ለቆሮንቶስ ሰዎች ይጽፋል። የቤተ ክርስቲያን አዋጅ ካህኑ እዚህ ሰዓት ላይ የሚያውጀው እኛን ለማሳሰብ እንድንዘጋጅ ለማድረግ እንጂ ለማስፈራራት አይ። እንዲማ ቢሆን ቅድም የዘረዘርኩላችሁ ቅዳሴ ውስጥ የሚገኙ ንባባት ሁሉ ለምን ቅዱስ ቁርባንን እንድንቀበል የሚያበረታቱ ጸሎቶች እኛ ራሳችን ወደ ቤተ ክርስቲያን መጥቶ ያልቆረበ ይሰልን የሚለውን ዜማና ዜማ አለን። ዲያቆኑ ወደ ህይወት መድኃኒት እንቅረብ፣ ጸጋ ሆኖ የተሰጠንን የህይወት መድኃኒት እንቀበል እያለ ሁላችንንም ወደ ህይወት መድኃኒት ይጠራል። ቤተ ክርስቲያናችን በጸሎቷ እኛንን ታዘጋጃል። ያ የፍቅር ጌታ እያንዳንዳችንን ስለሚፈልገን የደጃችንን ጓዳ እያንኳኳ እሚከፍትልኝ ካለ ወደ ቤት እገባለሁ ከሱ ጋር አብሬ እራት እበላለሁ ይላል። አይገርማችሁም? ክርስቲያኖች፣ የፍቅር አምላክ በማንም ላይ አስገድዶ ጌታ መሆን አይፈልግም። የኛ አምላክ የፍቅር ጌታ እሚከፍትልኝ ካለ ይላል። የልባችን ጓዳ ለአምላካችን ከተከፈተ ኃጢአትን እንጠላለን። የልባችን ጓዳ ለአምላካችን ከተከፈተ ከኃጢአት ጋር የመጨረሻ ስንብት አድርገን ለመቅረብ እንወስናለን። እስቲ ዛሬ እንወስን። እስቲ የሆሳና በዓል ማስታወሻ ይሁን። ከዛሬ ጀምሮ መዘጋጀት እንችላለን። ስለ ኃጢአታችን ከንስሐ አባታችን ጋር እንመካል። ካህኑ እኮ በእግዚአብሔር ፊት ምስክር ሆኖ ነው የሚቆመው። ስንናዘዝ ኃጢአታችንን የምንናዘዘው ለእግዚአብሔር፣ ግን በካህኑ ፊት። ካህኑ ለምን አስፈለገ የሚሉ ሰዎች አሉ። በቀጥታ ለእግዚአብሔር አልነግረው? ምስክር ይሆን ዘንድ፣ የኃጢአትን አሳፋሪነት እንድናውቅ ኃጢአታችንን ሰው ፊት ስንናገር ስለሚያሳፍ በሌላ መልኩ ደግሞ ካህኑ ከእግዚአብሔር ቃል እየጠቀሰ እንዲያስተምረን፣ እንዲያጽናናን። ብዙዎች ካህናት አባቶቻችን አረጋውያንና የሕይወት ልምድ ያላቸው ናቸው። ከኃጢአት እስራት እንዴት መውጣት እንዳለብን እንዲመክረን፣ እሳታዊ ዕድሜ ያለን ወጣቶችን ኃጢአትን ድል አድርገን ሐዋርያው ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስን ከክፉ የጎል ማሳነት ባህሪ ሽሽ እንዳለ በየመንገዱ የምናያቸው ጎልማሶች ከሚያሳዩት ክፉ የጎል ማሳነት ባህሪ ርቀን በስርዓት እንደታረመ አምላኩን እንዳከበረ ኦርቶዶክሳዊ ወጣት እንዴት መኖር እንዳለብን ስለሚያስተምር ከዳዊት ቃል እየጠቀሱ ዳዊት በምንት ያረትዕ ወሬዛ ፍኖቶ አኮኑ በዐቂበ ነቢብከ አምላክ ሆይ ጎልማሳው መንገዱን በምን ያቀናል? ህግን በመጠበቅ አይደለምን? የእግዚአብሔር ቃል የህይወታችን መብራት፣ የምንሄድበትን መንገድ ያሳየን። ስለዚህ ካህኑ የሚያስፈልገን አሁን ለዘረዘርኳቸው ነገሮች ከሕይወት ልምዱ እንዲያካፍለን፣ ቃሉን እንዲያስተምረን፣ ኃጢአታችን ስንናዘዝ ምልክት፣ ምስክር ሆኖ እንዲቆሙ በቅዱስ ጴጥሮስ አማካኝነት ሥልጣንም ስለተቀበለ ክርስቶስ ብዙ ተከታዮች ነበሩት፣ ወንዶችም ሴቶችም ለአስራ ሁለቱ ሐዋርያት ብቻ በጴጥሮስ አማካኝነት ሥልጣን ሰጥቶ በምድር ያሰሩት በሰማይ የታሰረ በምድር የፈቱት በሰማይ የተፈታ እንዲሆን ሥልጣኑን የሰጣቸው የሐዋርያትን ትውፊት የምትቀበል ኦርቶዶክሳዊት ቤተ ካህናት ምን በስጋ ደካማ ቢሆኑ ይህ ስልጣን እንዳላቸው ታምናል። ስለዚህ የካህኑ ዓላማ እሱ ራሱ በደለኛ እንደሆነ ካህኑ ያውቅ በቅዳሴ ሰዓት ንጹህ ያልሆነ እንዳይቀበል እያለ የሚያሳስበን ካህን ስለ ራሱ ሲጸልይ አምላኬ ሆይ የተገባው ሳይሆን በዚህ ቅዱስ ምስጢር ፊት አገለግል ዘንድ ጠራኝ እያለ ስለራሱም ራሱ ኃጢአት ስርየተ ኃጢአትን ይለምናል። አምላኩም ይጠይቃል ይቅር እንዲለው በምሕረቱ እንዲቀበለው፣ የሚያቀርበውን የሕይወት መድኃኒት፣ የሚያቀርበውን የአዲስ ኪዳን መስዋዕት እንዲቀበለው። ካህኑ ስለ እኛም ስለ ራሱ ኃጢአት ይጸልያል። ስለዚህ ክርስቲያኖች አምሮብን በዓለ ወሳናን ስናከብር የሚጠብቀን ትልቁን በዓል በዓለ ትንሣኤ ፋሲካን ስናከብር አምላካችን የሚደሰተው ከኃጢአት ባርነት ነፃ ወጥተን ፋሲካችን የሆነውን ክርስቶስን ያን ሰላማዊ ንጉሥ በልባችን አንግሰን እሱን ተቀብለን መዘመር ስንችል እና ልናስብበት ይገባል። በእውነት አምላካችን መድኃኒት ስለሆነን እኛን ወዶ ቤዛ ሆኖ ክቡር ደሙን አፍስሶ ስለተቤዠን፣ ክብርና ምስጋና፣ አምልኮና ስግደት ለቅዱስ ስሙ ይሁን።